ጥያቄ ስምንት አያታቸው አብዱል ሙጠሊብ ከሞቱ በኋላ ማን ነበር የተንከባከባቸው? መልስ፦ ስምንት ዓመት ሲሆናቸው አያታቸው አብዱል ሙጠሊብ ሞቱ። ከዛም ቀጥሎ እሳቸውን የተንከባከባቸው አጎታቸው አቡጣሊብ ነበረ።